የማኅበራዊ መገናኛ ዘዴዎች ቅኝት። ሁለቱም በተወከሉበት የፖለቲካ ፓርቲ የማዕከላዊ ኮሚቴ አባል ናቸው። የስልሳዎቹ ትውልድ ጎልቶ በሚታይበት የኢትዮጵያ ፖለቲካ ውስጥ በወጣትነታቸው የፖለቲካ ስልጣንን መቅመሳቸውም ያመሳስላቸዋል። የኦሮሚያና የአማራ ክልልን እያስተዳደሩ ባሉ የህትማማች ፓርቲዎች አባልነታቸው በገዢው ግንባር ኢህአዴግ ጥላ ስር ተጠልለዋል። በድርጅት መተሳሰራቸውን ለማመልከት ጓድ የሚለውን መጠሪያ ከስማቸው በፊት የሚያስቀድሙት ሁለት ፖለቲከኞች ከሰሞኑ በግል የፌስቡክ ገጻቸው የገጠሙትን ካሰላንቲያ የብዙዎችን ቀልብ ስቦ ነበር። እኒህ ፖለቲከኞች የኦሮሞ ዲሞክራሲያዊ ፓርቲው ኦዲፒ አቶ ታየ ደንዳ እና የአማራ ዲሞክራሲያዊ ፓርቲው አዴፓ አቶ አሰማኝ አስረስ ናቸው። ሁለቱ ወጣት ፖለቲከኞችን ወደ ንትርክ የከተተው ጉዳይ ባለፈው አርብ መስከረም 23 በተካሄደው የኢሬቻ በዓል ዋዜማ ስነስርዓት ላይ የተደረገ ንግግር ነው። ንግግሩን በመስቀል አደባባይ ለተሰበሰቡ በሺዎች ለሚቆጠሩ የበዓሉ ታዳሚያን በኦሮምኛ ቋንቋ ያሰሙት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ናቸው። ጠንከር ያሉ ቃላትን ያዘለው የአቶ ሽመልስ ንግግር የአማርኛ ትርጉም ፌስቡክን በመሳሰሉ የማህበራዊ መገናኛ ዘዴዎች በፍጥነት ነበር የተሰራጨው ምክትል ርዕሰ መስተዳደሩ በንግግራቸው የተጠቀሙት ነፍጠኛ የሚለው አጠራር ውዝግብ ቀስቅሷል አቶ ሽመልስ በንግግራቸው ዛሬ የሰበረንን ሰብረን ከስሩ ነቅለን ኦሮሞ በተዋረደበት ቦታ ላይ ድል አድርገዋል የሚለው አገላለጻቸው ማስተችቷቸዋል። ነፍጠኛ አገር አቀና እንጂ አገር አላጠፋም ሲሉ የተሟገቱ ግለሰቦች በማህበራዊ መገናኛ ዘዴዎች አስተያየቶቻቸውን አስፍረዋል። ከአስተያየት ሰጮቹ መካከል አንዱ የሆኑት የአዴፓው አቶ አሰማሃኝ እኔ ነፍጠኛው ሲሰደብ ያመኛል፣ ምክንያቱም አማራ ነኝ ነፍጠኞች ወልደው የሀገር ፍቅርን አሳይተው ያሳደጉኝ ኢትዮጵያዊ ነኝ። ኢትዮጵያዊነትን በክብር ያወረሱኝም ነፍጠኞች ናቸው። እናም ባለማወቅም ሆነ ሆን ብለው አማራን በነፍጠኝነት የሚዘልፉትን ልታገስ አልችልም ሲሉ በንግግሩ መከፋታቸውን በግልጽ አሳውቀዋል። ሁናቸው ጌትነት የተባሉ የትዊተር ተጠቃሚ የነፍጠኛ ታሪክ የሚያኮራ እንጂ የሚያሸማቀቅ አይደለም፣ ነፍጠኛ አባቶቻችን ከባርነት ነፃ ያወጡን ባለውለታዎቻችን ናቸው ሲሉ ተመሳሳይ ሀሳባቸውን አጋርተዋል። ይልማ ኪዳኔ በዚያው በትዊተር አዲስ አበባን ብቻ ሳይሆን ኢትዮጵያን ጠብቀው ያስረከቡን ከተለያዩ ክፍሎች የመጡ ነፍጠኞች ምስጋና እንጂ ስድብ አይገባቸውም ብለዋል። አበባዋ አምባዬ ለአገር ነጻነት ሲባል ነፍጠኝነት ይለምልም በሚል ርዕስ ስር በፌስቡክ ገጻቸው ባሰፈሩት ጽሁፍ፣ በነፍጠኞች አኩሪ ጀብድ ፋሽስት ወራሪ ኃይል ቅስሙን በመስበር ነፃነቷን ያረጋገጠችና ያስከበረች ብቸኛው አፍሪካዊት ሀገር ኢትዮጵያ ብቻ ነች። ነፍጠኛ መሆን ክብርና ጀግንነት እንጂ ወንጀል አይደለም ሲሉ ተሟግተዋል። የተጠቃበት ታከሮርሳ የተባሉ የትዊተር ተጠቃሚ ሀገር በነፍጥ አትገነባም ሲሉ መሰል አስተያየቶችን ተቃውመዋል። እንዲህ አይነት አስተሳሰብ ነው ለዘመናት በመካከላችን የማይድን ጠባሳ ያኖረው። ሀገር የምትገነባው በእውቀት ነው። ነፍጠኛ እንኳን ለሀገር ለወንድሙም አልጠቀመም ብለዋል። ነፍጠኝነትን ከአርበኝነት ጋር ያመሳሰሉ የማህበራዊ መገናኛ ዘዴ ተጠቃሚዎች ነፍጠኛ ነኝ የሚል በሐሽታግ የታጀበ ዘመቻ ማካሄዳቸውን የተመለከቱት የኦዴፓው ታዬ ደንደአ ምላሽ ያሉትን በፌስቡክ ገጻቸው አስነብበዋል። አቶ ታየ የአዴፓውን አቶ አሰማሀኝ በስም ጠቅሰው ባሰፈሩ ጽሁፍ በኢትዮጵያ ነፍጠኝነትና አማራነት አንድ ስለመሆናቸው የሚተርክ አመለካከት የለም፣ ካለም ትክክል አይደለም ሲሉ ተሟግተዋል። ነፍጠኝነት የአገዛዝ ስርዓት ነው። ያ ስርዓት ደግሞ በአማራ ሕዝብ ስም ነገደ እንጂ ለደሃው አማራ ጉዳት እንጂ ጥቅም አላመጣም። የአማራ ሕዝብ ዛሬም ከወንድሞቹ እኩል ወይም ይበልጥ በድህነት እየማቀቀ ነው። የዚህ ሕዝብ ችግር ከህዝባችን ችግር እኩል ይሰማናል ብለዋል አቶ ታዬ። የነፍጠኛ ስርዓት በኢትዮጵያ ከፍተኛ ውድመትን አስከትሏል። የህዝቦችን ቁሳዊና መንፈሳዊ መብቶችን በጭካኔ አጥፍቷል ሲሉም ከሰዋል። ማዲ ዮናስ በትዊተር ነፍጠኛ የአማራ አቻ ላለመሆኑማ መሬት ላራሹን ከፊት ሆነው የመሩት ባለታሪኮች አማራዎች ጭምር መሆናቸው ምስክር ነው። ነገር ግን ባለፉት 29 ዓመታት የኢህአዴግ ዘመን አውድ ነፍጠኛ እየተባለ ግፍ የተፈጸመበት አማራ ብቻ ነው በማለት ተከራክረዋል። መንግስቱ ዲያሰፋ በማህበራዊ ድረገጾች ላይ የተመለከቱትንና ባለስልጣናት ጭምር የተሳተፉበትን መካሰስ ተችተዋል። ያለፈው ነፍጠኛና ገባር የፈጠረውን ስርዓት በመውቀስም ሆነ ያለልክ የጽድቅ ፀሐይ አድርጎ መሳል ለእኛ ምንም አይጠቅመንም። ታሪካችንን ፖለቲካ ከወረረው ይኸው ውለን አድረን ዛሬም እዚያው ነን። እናንት ወጣት መሪዎች እንዲዝቅ ካላችሁስ የዚች ሀገር ተስፋ ምንድን ነው? ኧረ ተረጋጉ፣ ሲሉ ባለስልጣናቱን መክረዋል። የአቶ ሽመልስ ንግግር ያስነሳው ውዝግብ በጋዜጠኛና አክቲቪስት እስክንድር ነጋ የሚመራው የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ለጠራው ሰላማዊ ሰልፍ መቀስቀሻ ሲውል በማህበራዊ ድረገጾች ላይ ተስተውሏል። አቤል ሽመልስ የተባሉ የፌስቡክ ተጠቃሚ የሽመልስ አብዲሳን ንግግር ሰምተህ የእስክንድርን ባልደራስ አለመደገፍ እንዴት ይቻላል ሲሉ ጠይቀዋል። የሐሳቡ ደጋፊዎች በመጪው እሁድ ጥቅምት ሁለት ይካሄዳል ተብሎ ለሚጠበቀው ሰላማዊ ሰልፍ እየተደረጉ ያሉ ዝግጅቶችን የሚያሳዩ ፎቶዎችን በየገጾቻቸው ሲያጋሩ ታይተዋል። በአዲስ አበባና በቢሾፍቱ በደማቅ ሁኔታ የተከበረው የእሬቻ በዓልና ከበዓሉ ጋር ተያይዘው የተነሳው ውዝግብ የማህበራዊ መገናኛ ዘዴዎችን በተቆጣጠረበት በዚህ ሳምንት የብዙዎች መነጋገሪያ የነበረው ሌላው ጉዳይ የእውቁ የሙዚቃ አቀናባሪ የኤልያስ መልካ ህልፈት ነበር። የዛሬ ሳምንት መስከረም 24 ምሽት ህይወቱ ያለፈውና ባለፈው ሰኞ ስርዓተ ቀብሩ የተፈጸመው ኤልያስ በብዙ ኢትዮጵያውያን የሙዚቃ አፍቃሪያን ተዘክሯል። ከ400 በላይ ዘፈኖችን እንዳቀናበረ የተነገረለት ኤልያስን ከስራዎቹ ባሻገር በበጎ ሥራዎቹና የሕይወት ፍልስፍናው ምሳሌ እንደነበር ብዙዎች መስክረዋል። አና የተባሉ የትዊተር ተጠቃሚ ኤልያስ መልካ በአምሳ ወይም በመቶ ዓመት አንድ ጊዜ የሚፈጠር ልዩ ጥበብ የተካነ ጀግና ሰው ነበር ሲሉ አወድ ሰውታል። በተባረኩ ጣቶቹ ሙዚቃን ነፍስ የዘራባት ጎበዝ አረፈ። ኤልያስ መልካ ታጎለናለህ፣ በሰላም ረፍ ሲሉ ሐዘናቸውን የገለጹት ደግሞ አዴሞ የተሰኙ የትዊተር ተጠቃሚ ናቸው። የፊልም ባለሙያው ዳዊት ተስፋይ በበኩሉ ኤልያስን የሰው ልክ፣ የሙዚቃ አድባር፣ የብርሃን ልጅ ሲል በትዊተር መልእክቱ ገልጾታል። ጋዜጠኛ ቆንጂት ተሾመም ኤልያስ መልካ ለጥበብ ታማኝነቱን ሳያጎድል አርፏል ለእምነቱም ሀቀኛ ነበር ስትል ምስክርነቷን ሰጥታለች። ዘሚኪ የተባሉ የትዊተር ተጠቃሚ ያደግንባቸው፣ የጎረመስንባቸው ብዙ የፍቅር የደስታ የሐዘን ጊዜዎችን ካለፍንባቸው የዘጠናዎቹ ስራዎች ጋር ሁሌም በልባችን ትኖራለ። ሞት ለማንም ባይቀርም በስራዎች ሕያው ሆነ ትኖራለ ሲሉ ለኤልያስ መልካ የስንብት መልእክታቸውን አስፍረዋል። በበዓል ስሜት በውዝግብና በሐዘን ሲላጉ ሳምንቱን ያሳለፉ ኢትዮጵያውያን የማህበራዊ ድረገጽ ተጠቃሚዎች በዛሬ ዕለት ከኖርዌይ ኦስሎ በሰሙት ዜና ደስታ፣ ተስፋና ስጋታቸውን በስፋት ሲያጋሩ ውለዋል። መቀመጫውን በኦስሎ ያደረገው የኖቤል የሰላም ሽልማት ኮሚቴ ጠቅላይ ሚኒስትር አብይ አህመድ የዚህ ዓመት አሸናፊ መሆናቸውን ባሳወቀ በደቂቃዎች ውስጥ በርካቶች ደስታቸውን ገልጸዋል። በላቸው መኩሪያ በትዊተር በአንድ ወቅት የድህነት ማሳያ ተደርጋ ከምትነሳ ሀገር የመጣ ሰው ተደማጭነት ያለው ሰላም አምጪና የለውጥ አነሳሽ በመሆን ከፍተኛ ክብር ላለው ዓለም አቀፍ ሽልማት ተገቢውን እውቅና ማግኘቱን አልፍሬድ ኖቤል በሕይወት ኖሮ ይህንን ቢመለከት እንዴት ይኮራ ነበር ሲሉ አድናቆታቸውን ገልጸዋል። ለኢትዮጵያ ታላቅ ዕለት ሲል ሐሳቡን ያጋራው ጋዜጠኛ አብይ ተክለማርያም የዛሬው ሽልማት ጠቅላይ ሚኒስትሩ በሥልጣናቸው የመጀመሪያዎቹ ወራት ላስመዘገቡት ስኬት የተበረከተ መሆኑን ጠቅሷል። ሽልማቱ ያንን መተማመን ርዕይና ቁርጠኝነት መልሰው እንዲያገኙ ያበረታታቸዋል ብዬ ተስፋ አደርጋለሁ ብሏል። ጠቅላይ ሚኒስትር አብይ ሽልማቱ ይገባቸዋል የሚል አቋም ያላቸው ቃል ኪዳን ካሳዬ ሽልማቱ ለሀገራችን ሰላም ይበልጥ ተግተው እንዲሰሩ ያደርጎታል የሚል ተስፋ አለኝ ሲሉ በትዊተር ገጻቸው ጽፈዋል። ረዴት ታምሬ በፌስቡክ ገጻቸው ተመሳሳይ ሀሳብ አንጸባርቀዋል። ይሄ ሽልማት በአገር ውስጥ እየተፈጠረ ካለው ውጥንቅጥ ለአፍታም ቢሆን የሚያዘናጋ ሳይሆን ነገሮችን ቆም ብሎ መርምሮ አፋጣኝና ደፋር የእርምት እርምጃዎችን ለመውሰድ የሚጠቅም በር ከፋች እድል እንዲሆን እንመኛለን ሲሉ የደስታ መግለጫ መልእክታቸውን አስተላልፈዋል። ኤልዛቤት ገብረ ክርስቶስ የተባሉ የትዊተር ተጠቃሚ ሸላሚዎቹ በጠቅላይ ሚኒስትር አብይ አስተዳደር በኢትዮጵያ የተከሰቱ ችግሮችን ከግምት ማስገባታቸው ላይ ያላቸውን ጥርጣሬ አንስተዋል። ሸላሚዎቹ በእርሳቸው ሀገር ለተከሰተው ሞት፣ መፈናቀልና አለመረጋጋት ግዴላቸው ማለት ነው ሲሉ ጠይቀዋል። አብይ አህመድ የኖቤል ሽልማትን ባያሸንፉ ነበር የሚደንቀኝ ሲሉ በትዊተር ገጻቸው የጻፉት ኢዛና ሀዲስ ምክንያቱ ደግሞ ጠቅላይ ሚኒስትሩ ምዕራባውያን የሚፈልጉትን ሁሉንም ነገሮች በማከናወናቸው መሆኑን አብራርተዋል። እርሳቸው ምዕራቡ ለእኛ በትክክል የሚሹልን ናቸው፣ የኒዮሊበራል የኢኮኖሚ ፖሊሲዎችና የተቀባቡ የፖለቲካ ለውጦችን የሚያስተጋቡ ናቸው። የምዕራቡን ፍላጎት ለማርካት ያደረጉት ጥረት ከፍሏቸዋል ብለዋል። የዕለቱን ዝግጅት የምንቋጨው መልአከ ፀሐይ አበራ የተባሉ የትዊተር ተጠቃሚ ባሰፈሩት አስተያየት ነው። ኢትዮጵያ ወደቀች ሲባል እየተነሳች ዛሬም ለወደፊቱም በልጆቿ ከፍ ብላ ትታያለች ብለዋል ጸሐፊው የኖቤል የሰላም ሽልማቱን ተከትሎ ባሰፈሩት መልእክት። አድማጮቻችን፣ የዕለቱ የማኅበራዊ መገናኛ ዘዴዎች ቅኝት የእስካሁኑ ነበር። ተስፋዓለም ወልደየስ ነኝ። መልካም ጊዜ።